በውዝግብና ንትርክ የታጀበው የኢትዮጵያ እግር ኳስ ፌዴሬሽን የአመራር አባላት ምርጫ በስፖርት አፍቃሪውና ጋዜጠኞች ጫና ወደ ተለያዩ ጊዜያት ሲራዘም ቆይቷል። በመጨረሻም በስፖርቱ ቤተሰብ የተሰጡ ምክረ ሀሳቦችን ችላ በማለት ቀጣዩ ቅዳሜ በሰመራ ከተማ ሊካሄድ ቀነ ቀጠሮ ተይዞለት ነበረም። ሆኖም ግን ፊፋና ካፍ በጋራ የምርጫው ሂደት የህግ ጥሰት አለበት በማለት እንዳይካሄድ በጥብቅ በማሳሰባቸው ፌዴሬሽኑ ለሁለት ወራት እንዲራዘም ወስኗል። ለመሆኑ የስፖርት ቤተሰቡና ጋዜጠኞች ሲያንሷቸው የነበሩና ፊፋና ካፍ በጋራ ተጣሱ ያሏቸው ህጎች ምንድን ናቸው? ብለን የስፖርት ጋዜጠኛና ተንታኝ ታደለ አሰፋን አነጋግረ ነው ነበረም በተለይም በዋነኝነት ያነሳው ፊፋ አስመራጭ ኮሚቴ ውስጥ በምንም አይነት መልኩ የመንግስት ኃላፊነት ላይ የሚገኝ ሰው መግባት የለበትም ይላል። የፊፋ ስታንዳርድ ኢሌክቶራል ኮድ አንቀጽ ሶስት ነጥብ አራት ማለት ነው። ይህን ደግሞ ስንተነት ነው በፊፋ አንቀጽን ሶስት ነጥብ አራት የተጣሰው የአስመራጭ ኮሚቴው ሳይሆን የይግባኝ ሰሚ ኮሚቴ ሰብሳቢ ተደርገው የተሾሙት ሰው የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ናቸው። የመንግስት ኃላፊ ደግሞ መግባት የለበትም የሚለውን አንቀጽ ሶስት ነጥብ አራትን ጥሳችኋል አለ ፊፋ። በመጀመሪያው ጉዳይ በአጀንዳ ሁለተኛ አንቀጽ አድርገው ደግሞ ያስቀመጠው ተጠባባቂ አስመራጭ ኮሚቴ አባል መኖር አለበት። አንደኛው ቢጓደል ወዲያው ኢሚዲት ሊተካው የሚችል ሰው ሊኖር ይገባል እንጂ በጎዶሎ ማከናወንስ አትችሉም። ስለዚህ ይሄም ትን ህግ አንጻር ስህተት ነው ሲል አስቀመጠ። በሶስተኝነት ደረጃ ያስቀመጠው አንቀጽ ነጥብ አራት ነጥብ ሁለትን ነው ፊፋ ከሚከለክላቸው ነገሮች አንዱ አንድ አስመራጭ ኮሚቴ ለሁለት ተከታታይ ጊዜ በአስመራጭ ኮሚቴነት ማገልገል አይችልም ይላል እና እባካቸው ይህን ነገር ጥሳችኋል ሲል ነበር መገናኛ ብዙሀኑ የቆየው። ይህንን ህግ ደግሞ የጣሱት የድሬዳዋ ተወካይ የሆኑትና በኢትዮጵያ ታሪክ እግር ኳስ ላይ ረዘም ያለ ማመት በፕሬዚደንትነት የቆዩት አቶ መኮንን የሚባሉ ሰው ናቸው። የተካሄደውን የስብሰባ ሂደት በቅርበት ሲከታተል የነበረው ታደል አሰፋ የፊፋን ደብዳቤ ተከትሎ በአስመራጭ ኮሚቴውና በፌዴሬሽኑ የነበሩ ንትርኮችን እንዲህ አብራርቶልናል። የአስመራጭ ኮሚቴ ይህ ደብዳቤ እንደመጣለት እንግዲህ ለሁለት ተቀምጦ ዶላር ቀረሽ የሚያስብል ውይይት ነበር ሲያደርግ የነበረው። ፐርሰናል መዘላለፎችም ጭምር ነበሩበት። ቅማሾቹ ፊፋ ምን አገባው፣ ስለዚህ አሁንም ምርጫውን ሁን እኛ ማድረግ ያለብን ጉባኤውን ጣና ለጉባኤውን ደብዳቤ አንብበን ውሳኔ ይወሰንበት፣ በዛ ውሳኔ ላይ ተመስርተን ደግሞ ቀጣይ ምርጫውን እናከናውን የሚል ነበር። ሌላው ግሩፕ ደግሞ አይ በጀት ይመድብልን፣ የዓለምን እግር ኳስ የሚከታተሉ ሀገር ፊፋ ስለሆነ ፊፋን ማክበር አለብን፣ የፊፋን ውሳኔ መጠበቅ አለብን የሚል ነገር ያነሳሉ። በኋላ መግባባት አለመቻላቸውን ተከትሎ ለኢትዮጵያ እግር ኳስ ፌዴሬሽን ደብዳቤ ይጻፉ። ይህም በዚህ ጉዳይ ላይ እኛ መግባባት ስላልቻለን እናንተ ውሳኔውን አሳልፉልን የሚል ነው። የኢትዮጵያ እግር ኳስ ፌዴሬሽን በዚህ ጉዳይ ላይ ስብሰባ ተቀምጠው ለቀጣይ ሁለት ወራት ምርጫውን አራዝመውታል። ጋዜጠኛ ታደለ አሰፋ እውነት የኢትዮጵያ እግር ኳስ እንዲያንሰራራና ውጤት እንዲያመጣ ከተፈለገ በአመራሩ ላይ ሊደረግ የሚገባው የግል አስተያየቱን እንዲህ አጋርቶናል። ቀዳሚ መሆን ያለበት ወደ እግር ኳሱ የሚመጡ ሰዎች እግር ኳሱን የሚያውቁ በእግር ኳስ ውስጥ ያለፉ እውቀቱና ጊዜው ያላቸው ሰዎች መሆን አለባቸው የሚለው ነገር ላይ መስማማት ይኖርብናል በጋራ። ከዛ በኋላ ግን አሁን ላይ እያየን ያለ ነው። ይሄ የቡድንተኝነት ስሜት የክልላዊነት ስሜት አይነት ነገሮች ነው እያስተዋልን ያለ ነው እንጂ እንደ ሀገር፣ እንደ ኢትዮጵያ ኢትዮጵያን ቅድሚያ መስጠት ጉዳይ እያስተዋልን አይደለም። ምርጫው ቢከናወን እንኳን ተሸናፊ ግሩፕ አሸናፊውን ግሩፕ የማያሰራባቸው ብዙ ምክንያቶችን እያስተዋልን ስለሆነ ቆም ተብሎ ሊታሰብበት የሚገባ ወይም ደግሞ መጥረጊያውን መያዝ የሚችል አካል ፌዴሬሽኑ አካባቢ ጠረግ አድርጎ ማየት ያለበት ጊዜ ላይ የደረስን ይመስለኛል። ከሁለት ወር በኋላም ስንመጣ ሌላ ጉዳይና ሌላ ኬዝ እንደማይቀጥል ምንም ማረጋገጫ ስለሌለኝ ማለት ነው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።